so የአማራ ክልል ፕሬዚዳንት አቶ አገኘው ተሻገር በተለያዩ ግንባሮች ህወሓት በአማራ ህዝብ ላይ ጦርነት መክፈቱን ገልጸው ይህንን በህልውና ላይ የተከፈተውን ጦርነት ለመመከት ለሚካሄደውና የህልውና ዘመቻ በሚለጠሩት ዘመቻ እሁድ ሐምሌ 18 2013 ዓ ም የክተት ጥሪ ማድረጋቸው ይታወሳል። ይህንን ጥሪ ተከትሎም በአማራ ክልል የተለያዩ ከተሞችና በድሬዳዋ አደጋውን ለመከላከል ለመዝመት ዝግጁ መሆናቸውን በመግለጽ ነዋሪዎች ሰልፎች ሲያካሂዱ መሰንበታቸውን ገልጸን የሰልፉን ተሳታፊዎች አነጋግረን ዘገባ ማቅረባችን ይታወሳል። በትላንትናው ዕለትም ቁጥራቸው በሺዎች የሚገመት ነዋሪዎች የተሳተፉበት ሰልፍ በባህር ዳር ከተማ መካሄዱን በዘገባችን አስደምጠናል። የባህር ዳር ተቀዳሚ ከንቲባ ዶክተር ድረስ ኃይሉ በሰልፉ ላይ ባሰሙት ንግግር ዓለም አቀፍ ማህበረሰብ የኢትዮጵያ መንግስት በአሸባሪነት የፈረጀውን ህወሓትን መደገፉን ማቆም አለበት ብለዋል። በዚህ ጉዳይ ላይ በአሁኑ ሰዓት ትግራይ ክልልን በማስተዳደር ላይ የሚገኘው ህወሓትን ምላሽ እንዳገኘን እንደምናስደምጣችሁ ገልጸን በዛሬ በይደር አቆይተ ነው የነበረ ሲሆን በስልክ ግንኙነት መቋረጥ ምክንያት በቀጥታ ምላሻቸውን ማግኘት ስላልቻልን የክልሉ መንግስት ተወካይ መሆናቸውን የተናገሩትን አምባሳደር ፍሳህ አስክዶምን ምላሽ ሰጥተዋል። ያነጋገረቻቸው አዳነች ፍሳዬ ናት። አምባሳደር ፍሰሀ አስገዶም በአጠቃላይ በአማራ ክልል ስለሚካሄደው የክተት ዘመቻ ያላቸውን አመለካከት በመግለጽ ይጀምራሉ። አመሰግናለሁ። ሳችሁን ግድ ምንም አዲስ ነገር የለም። የክልሉ ፕሬዚደንት አቶ አገኘ ተሻገር ክተት ብቻ ሳይሆን የትግራይ ህዝብ የሌሎች ኢትዮጵያኖች ህዝቦች በሙሉ ጠላት ነው፣ አስነዋሪ የሆነ ህዝብ በህዝብ ላይ የሚያነሳሳ በአደባባይ ላይ ተናግረዋል። ኢትዮጵያ ብሄር፣ ብሔረሰቦች ሌሎችም አብሯቸው እንዲሰለፉና የትግራይን ህዝብ እንዲያጠቁ እየተማጸኑ ናቸው። የሚገርመው ይሄ ነው። እነሱ አለን ለሚሉት መሬት እናስመልሰው አለን ለሚሉት ህዝብ ሌላ ኢትዮጵያዊ መጠር ደግሞ የሚያፈስበት ነው። አገር ተወረረ፣ የኢትዮጵያ ሉዓላዊነት ተደፈረ የሚሉት ምንድን ነው? ትግራይ ኢትዮጵያ አካል አይደለም? እነሱ የሰሩትን ጥፋት ትግራይ ውስጥ የፈጸሙት ግፍ እና በዓለም አደባባይ እንዳይታወቅ ህዝብን ለማጨራረስ ነው። የሚሳካላቸው አይመስለኝም። አሁን የትግራይ መከላከያ ሰራዊት እኮ በቆፖ ና ወልዲያ አካባቢ ሲንቀሳቀስ ህዝብ እየጨፈጨፈ አይደለም፣ ሴቶች እየተደፈሩ አይደለም፣ ቤት እየተቃጠለ አይደለም። ከሳቶ ግንባር ላይ የመጣም ያው በተለመደው የትግራይ መከላከያ እስከተቻለ ድረስ አስተምሮ በትኖ ሌላው እንዳደረገው ወደ እርሻው እና ወደ ቀየው ይመለሰዋል ብለን ነው ተስፋ ምናደርገው። የባህር ዳር ተቀዳሚ ከንቲባ ዶክተር ድረሳህሉ በባህር ዳሩ ሰልፍ ላይ ያደረጉትን ንግግር እንስማ። በህወሓት መራሽ ዘመን የኢትዮጵያ መንግስት በሰብአዊ መብት አያያዝና ዲሞክራሲ ሲከሰሱ እንዳልነበረ ሁሉ ዛሬ ለሽብርተኛ ሩዋን ጠመቃስከም ደርሰዋል። ይህ ጊዛዊ ሰልፍ ሁለት ዋና ዋና መልእክቶች እያረገበ ነው። የመጀመሪያው አሸባሪው ቡድን የሁሉም ኢትዮጵያውያን ጠላት መሆኑን ማናችንን ያሳየንበት ሲሆን ሁለተኛው ደግሞ በዚህ ሀገር አፍራሽ ቡድን በማወቅ ይሁን ባለማወቅ ድጋፍ ለሚያደርጉ ሀገሮች ለአሸባሪ ድጋፍ መስጠት አስነዋሪ ተግባር መሆኑን ተገንዝበው እጃቸውን እንዲሰበስቡ ታላቅ መልዕክት ነው። አምባሳደር ፍስሐ ሲጀመር የትግራይ መንግስትና መከላከያ ሀይሉ በማንም የውጭ ኃይል ተደግፎ አይደለም አሁን የደረሰበት። ስምንት ወራት ያህል ይህንን ህዝብ ለማጥፋት በር ዘግተው ስልክ አቋርጠው ከዓለም አግለው ህዝቡን ለማጥፋት ያደረጉት ማንንም ልድገመው፣ ማንንም ኃይል ምንም አይነት ድጋፍ ሳይሰጠው መሬት ልሶ የተነሳ ህዝብ ነው እና ሰራዊት ነው። በአሁኑ ሰዓትም የዓለም ህብረተሰብ የሚለው ያለ ትግራይ ላይ ያለው ደባዊ ቀውስ መፈታት አለበት። የተቸገሩ ሰዎች መረዳት አለባቸው። ጥቃት እየደረሰባቸው ፍት ማግኘት አለባቸው። ይሄ ማንንም ሰብአዊ ፍጡር የሚለው ነው። የዓለም መንግስታትም እንደዚህ እያሉ ናቸው። ከዚህ ውጭ ግን የትግራይ ኃይሎችን የትግራይ መንግስትን ደግፎ ተንከባክበው ጦርነቱ ያስኬደ የረዳ አንድም ኃይል የለም። የትግራይ ህዝብ ለራሱ መብል ለህልውናው፣ ለቤቱ፣ ለቀየው፣ ለተደፈሩት ልጆቹ፣ ለሀብቱ፣ ለቅርሱ ነው የሚታገለው ያለ ስለዚህ የባህር ዳር ምክትል ከንቲባ፣ የዓለም ህብረተሰብ እነሱ በፈረጁት ልክ ነው እንዲህ ዓለም ህብረተሰብ ቲፒኤልኤፍን ሽብርተኛ ነው የሚለው፣ በምን ሂሳብ ተቀዳሚው ከንቲባ የህወሀት መራሹ የኢህአደግ መንግስት በሰብአዊ መብት አያያዝና በዲሞክራሲ እጦት ሲከሰስ ነበር ላሉት አምባሳደር ሳ ምላሽ አላቸው። ህወሀት ኢትዮጵያን ሲያስተዳድር ከነበሩት አራት ድርጅቶች አንድ ነው። የሚካድ ይካድ አይደለም። ድርጅቱ እንደ ድርጅት በኢትዮጵያ ሀገሪቱን ወደ ሌላ ደረጃ አድርሷታል። በልማት፣ በመልካም አስተዳደር፣ በዲሞክራሲ የተሟላም ባይሆን ኢትዮጵያ ሌላ ደረጃ ላይ ነበር የአብይ አህመድ አስተዳደር እስኪመጣ ድረስ። ስለዚህ አሁን በየቀኑ የሚመርቁት ያሉ ሜጋ ፕሮጀክቶች በአለም ደረጃ የሚያስኬዳቸው ያለ በዛን ጊዜ ኢትዮጵያ ያደረሰችበትና ና ያተረፈችበት ነው። ስለዚህ በሀያ ሰባት አመታት የመልካም አስተዳደር እጦት አልነበረም አይባልም። ኢህአዴግ ግንባር አባልም ስለነበረ ህዝባዊ ወያኔ ሓርነት ትግራይ የድርሻውን ያነሳል። ያመቻቸው ጥሩ ጥሩውን እነሱ እንደሰሩት አድርገው ሲመርቁ፣ የትግራይ መከላከያ የአማራ ህዝብ ለመውጋት አይደለም ሄደው ያለ። አንደኛ ከጦርነቱ በፊት የነበረው የድንበር አረንጅመት በዛው ይቀጥል፣ ችግር ካለ በህግ እንብዛው። ሁለተኛ ከኛ የተወረሩ ንብረቶች ይመለሱልን። እነዚህ ናቸው ጥያቄዎች ከአማራ ህዝብ ጋር ምንም አይነት ችግር። አምባሳደር ፍሰሃ አስገዶም ለሰጡን ማብራሪያ በጣም እናመሰግናለን።